በጎርጎሮሳዊ 2015 ዓ ም ነሐሴ ወር ማለትም ባለፈው ነሐሴ በመላው ዓለም የስደተኞች መጠለያ ጣቢያዎች ውስጥ ለሚገኙ ተሰዳጆች በመጠኑ እንኳ የሚበቃ ምግብ አልነበረም። ለዚህም ነው የእርዳታ ድርጅቶች በርሊን ላይ በተጠቀሰው ጎርጎሮሳዊ ዓመት በመላው ዓለም የሚታዩ ስጋቶች ዘገባ ትኩረት እንዲያገኝ ጥረት ያደረጉት። የጀርመን የእርዳታ ድርጅቶች ጥምረት ዋና ዳይሬክተር ፔተር ሙክ የእርዳታው ርብርብ አደጋ በደረሰባቸው ስፍራ ብቻ ሳይሆን ቀውስ ባለባቸው አካባቢዎችና በስደተኛ መጠለያ ጣቢያዎችም አፋጣኝ የምግብ አቅርቦት እንደሚያስፈልግ አመልክተዋል። ባለፈው የጎርጎሮሳዊው 2015 ነሐሴ ወር በአብዛኞቹ የስደተኛ መጠለያ ጣቢያዎች ከአስፈላጊው የምግብ አቅርቦት ግማሽ ያህሉ እንኳን አልነበረም። ቀውስ በተባባሰባቸው አካባቢዎችና በስደተኛ መጠለያ ጣቢያዎች የተሻለ የምግብ አቅርቦት እንዲኖር ማድረግ፣ አደጋ በደረሰባቸው አካባቢዎች እርዳታ ማድረስና የምግብ ዋስትናን ማረጋገጥ አስፈላጊ ነው። በነባቤ ቃል ደረጃ በአሁኑ ወቅት በዓለም ለአንድ ሰው የሚያስፈልገውን ያህል ኪሎ ካሎሪ የሚያሟላ የምግብ ምርት ይመረታል። ችግሩ ግን ክፍፍሉ ፍትሐዊ አለመሆኑና በምርት ስብሰባውና ማጓጓዝ ሂደት የሚባክንና የሚጠፋው መበርከቱ ነው። አብዛኛው በርሃብ የሚጠቃው ኅብረተሰብ የሚኖረው በገጠር አካባቢ ነው። በገጠር አካባቢ የግንኙነት ሰንሰለት ባለባቸው ሀገራት አንድ ችግር ሲከሰት በመጀመሪያው ቀን አስፈላጊ የምግብ አቅርቦትን የማግኘት እድል አላቸው። ይህን ለማሻሻልም የልማት መርሆ ሊሆን ከሚገባው አንዱ የገጠሩን አካባቢ ማዕከል በማድረግ እንዲህ ያለውን ቀውስ መከላከል እንደሚቻል መረዳት እንደሚያስፈልግ ሚዜሪ የተሰኘው ግብረሰናይ ድርጅት የቦርድ አባል ዶክተር ማርቲን ብሩክልማን ዚሞን ያሳስባሉ። የዓለም የምግብና የእርሻ ድርጅት ወይም ፋኦ የምርመራ ውጤት ረሃብና ድህነትን ለመቀነስ በግብርና ላይ መዋዕለ ነዋይን ማፍሰስ በሌሎች ዘርፎች ላይ ከሚደረገው አምስት እጅ እጥፍ ውጤታማ መሆኑን አመልክቷል። በተለይም ደግሞ ከሰሃራ በስተደቡብ የሚገኙ የአፍሪቃ አካባቢዎች ላይ ይህ ከተደረገ በ11 እጥፍ ውጤት ሊያሳይ ይችላል። በዘንድሮ በዓለም የሚታዩ ስጋቶች ዘገባ ተመራማሪዎች በምግብ ዋስትናና በአደጋ ስጋቶች መካከል ያለውን ግንኙነት ለማሳየት ሞክረዋል። እንደ ተመራማሪዎቹ በአንድ አገር የመሬት መንቀጥቀጥ፣ እሳተ ገሞራ ፍንዳታ ወይም ድርቅና ጎርፍ ቢከሰት ሀገሪቱ ያላት የምግብ አቅርቦት እንዲዛባ በማድረግ የረሃብ አደጋ ስጋቱ ከፍ እንዲል ያደርጋል። የምግብ ዋስትና ማጣት ሰዎች እንዲሰደዱ ከማድረጉም በላይ ሰለባዎቹ ለእልቂት የሚዳረጋቸውን ስጋትም እንደሚጨምር አመልክተዋል። ዘገባው የምግብ ዋስትናን ለማረጋገጥ አፋጣኝ እርምጃ መውሰድ አለባቸው ካላቸው ሀገራት መካከል ባንግላዴሽ፣ ሀይቲ፣ ሴኔጋል፣ ዚምባብዌ እንዲሁም ቻድ ይገኙበታል። ከዚህም ሌላ ተመራማሪዎቹ የተፈጥሮ ማስጠንቀቂያዎችና ማህበራዊ አካባቢዎችን ያካተቱ ሀያ አምስት መመዘኛዎችን መሰረት በማድረግ በ171 ሀገራት ውስጥ ያሉትን የአደጋ ስጋቶች ቃኝተዋል። በዚህ መሰረትም ለአምስተኛ ጊዜ የደሴት ሀገሯ ቫኑቱ፣ ቶንጋ፣ ፊሊፒንስ ጓቲማላ፣ ባንግላዴሽ፣ ኮስታሪካ እና ካምቦዲያን አስከትላ ለአደጋ ከተጋለጡ ሀገራት ግንባር ቀደም ሆናለች። እነዚህ አስራ አምስት የሚሆኑ እጅግ ለአደጋ ስጋት የተጋለጡ መሆናቸው የተገለጸ ሀገራት አብዛኞቹ ደሴት ወይም በባህር ዳርቻ የሚገኙ ናቸው። አንዳንዶቹን ሀገራትም ተመራማሪዎቹ የባህሩ ከፍታ ምን ያህል እንደሚያሰጋቸው ለማሳየት በቀላል አገላለጽ ውሃ እስከ አንገታቸው ያጠለቃቸው ሀገራት መሆናቸውን አስረድተዋል።